የመን ውስጥ እየተባባሰ የመጣውን ግጭት በመሸሽ የዛሬዎቹን ጨምሮ እስካሁን ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ ተወልደ ሙልጌታ እንዳስታወቁት ለመመለስ ፈቃደኝነታቸውን በመግለጽ የተመዘገቡትን ሁለት ሺህ ኢትዮጵያውያን እና ወደፊትም የሚመዘገቡትን ለመመለስ ጥረቱ ቀጥሏል። እስክንድር ፍሬው ዝርዝር አለው። በሳውዲ አረቢያ በሚመራው ጥምር ኃይል የአየር ድብደባና በሁቲ አማጽያ እንቅስቃሴ የተባባሰ ግጭት ውስጥ የገባችው የመን ሰላም እንደ ራቃት፣ ጸጥታ እንደናፈቃት ትገኛለች። ለደህንነታቸው ስጋት ከገባቸው የውጭ ዜጎች መካከል ያቺን ሀገር እየለቀቁ የሚሄዱት ቁጥር እየጨመረ መሆኑም ይታያል። የኢትዮጵያ መንግስትም ፈቃደኛ የሆኑ ዜጎቹን ለመመለስ እየሰራ መሆኑን ይናገራል። የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ ለቪዮኤ እንዳሉት ዛሬ የገቡትን ጨምሮ ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለምሳሌ ሌተስት የሆነውን አሁን የመጨረሻውን በጠቅሰለ ዛሬ ጠዋት ከየመን ወጥተው በካርቱም በኩል የመጡ ሀምሳ አራት ወገኖቻችንን ተቀብለናል። ከእነኛ መካከል ሰላሳ አራት ያህሉ ሴቶች ናቸው፣ ሌሎች ደግሞ ህጻናትም አሉ አብረው በተቻለ መጠን የተመሰዘገቡትን ኢትዮጵያውያን በሙሉ ወደ ሀገራቸው ለመመለስ ያው ጥረት በመደረግ ላይ ነው። እስካሁን ከ90 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በቀጣይም ቀናት እንደዚሁ በርካቶች ይመለሳሉ ተብሎ ይጠበቃል። ዛሬ ከሰዓት ላይ አስር ሌሎች ተጨማሪ ኢትዮጵያውያን እንደሚገቡም እንደዚሁ ይጠበቃል። አስሩን ጨምሮ ነው ከ90 በላይ ገብተዋል ያሉኝ? አዎ፣ አዎ አስሩን ጨምሮ ነው። እንደ ቃል አቀባዩ ገለጻ በየመን እስከ 50 ሺህ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከነዚህ ውስጥ ወደ ሀገራቸው ለመመለስ ፈቃደኝነት የተመዘገቡት ሁለት 200 መሆናቸውንም አስረድተዋል። የተመዝጋቢዎቹ ቁጥር ቢጨምር እንኳን የመንግስት ጥረት በዚያው ልክ እንደሚቀጥል አመልክተዋል። አቅም የፈቀደውን ሁሉ የምናደርገው። በእርግጥ የተለያዩ ሀገራትም እንደዚሁ ዜጎቻቸውን ለማውጣት ጥረት ያደርጋሉ። እኛም ከተለያዩ ወገኖች ጋር በትብብር እንሰራለን። ለምሳሌ ከዩኤን ተቋማት ጋር እና ወይም አሉ ሌሎችም አሉ እንደዚሁ። ስለዚህ በትብብርና በቅንጅት ነው የምንሰራው። በእኛ በኩል ደግሞ አስፈላጊውን እርምጃ በመውሰድ ወገኖቻችንን ለሀገራቸው እንዲመለሱ ለማድረግ ጥረቱ ቀጣይ ነው የሚሆነው፣ አይ ወይም ብለዋል። ለምሳሌ ዓለም አቀፉ የፍልሰት ድርጅት ማለት ነው፣ ሌሎችም ድርጅቶች አሉ ብለዋል። አሁን እስካሁን የመመለሰው ጥረት እየተሰራ ያለው በእነሱም ድጋፍ ጭምር ነው። የእነሱ ድርሻ ምንድን ነው እዚህ ላይ? ለምሳሌ እዚህ ከደረሱ በኋላ የሚያስፈልግ ድጋፍ ካለ ከነሱ ጋር በመተባበር እንሰራለን። በሌሎችም ለዚህ ስራ ግብአት በሚሆኑ ጉዳዮች ላይ እንደዚሁ እየተመካከርንና እየተረዳዳን ነው የምንሰራው የኢትዮጵያ ኤምባሲ የኢትዮጵያ በዛ የሚገኘው በምን ሁኔታ ላይ ነው የሚገኘው ከጸጥታ ጥበቃ አንጻር አሁን በየመን ካለው ግጭት አንጻር ማለት ነው? ከዚህ በፊት የወጡ ሪፖርቶች ስለነበሩ ነው፣ ይሄንን ማነሳው። ለምሳሌ ኤምባሲው ራሱ ለጥቃት የተጋለጠበት ሁኔታ ነበር የሚሉ መረጃዎች ወጥተዋል። ተመልክተዋቸው ከሆነ በተለያዩ ማህበራዊ ድረገጾችም ጭምርና በዛ ላይ ምንድን ነው ያለው መረጃ? አዎ ይህንን በወቅቱ ለነገሩ ምን ላይ ሰጠንበት ነበረ። ተባራሪ በሚመስሉ ተተኳሾች እዛ አካባቢ ጉዳት ደርሶ ነበር። የኤደን ነው ሰና ኤምባሲያችን ላይ ነው። እና ንብረት ላይ ጉዳት ደርሷል፣ ግን በሰው ላይ ምንም የደረሰ ጉዳት የለም። እንደውም ያ ጉዳት በደረሰ በማግስቱ የሚሲዮኑ ሰራተኞች በሙሉ ስራ ላይ ነበሩ፣ ወገኖቻቸውን ሲያስተናግዱ ነበር። ያው የእለት ተእለት ስራቸውን ሲወጡ ነበር። እናም በዚያ የሚገኙ ኢትዮጵያውያን ዲፕሎማቶችና ሰራተኞች ያለውን አስቸጋሪ ሁኔታ ተቋቁመው ዜጎችን ለመመለስ እየሰሩ ነው ሲሉ አቶ ተወልደ አብራርተዋል። ያው እንደሚታወቀው ጦርነት መቼም ለምንም ነገር ይመቻል ተብሎ አይባልም። በጣም አስቸጋሪ ሁኔታዎች ናቸው ያሉት። የኛም ሰራተኞች እና ዲፕሎማቶቻችን በጣም በአስቸጋሪ ሁኔታ እየሰሩ ነው ያሉት። እንደሚታወቀው በርካታ የተለያዩ ሀገራት ሚሲዮን ሰራተኞች ቀደም ብሎ እንደወጡ ሁሉ ይታወቃል። የእኛ ሰራተኞች እና ዲፕሎማቶች ግን አሁንም እዛ ሆነው ወገኖቻቸውን እያገለገሉ ነው። እንግዲህ የሚያገለግሉት ያው ጦርነት ባለበት አካባቢ ነው። ስለዚህ ሁሉም ነገር እጅግ አስቸጋሪ ነው ግን አቅማቸው የፈቀደውን ጥረት ሁሉ በማድረግ ያው ወገኖቻቸውን ለመርዳት እና ለማገዝ የተጣለባቸውን ኃላፊነት ለመወጣት እየጣሩ ነው ያሉት። አንዲት ኢትዮጵያዊ ወይ አንድ ኢትዮጵያዊ አቶ ተወልደ ለምሳሌ መመለስ ፈልጋለሁ ብላ የምታስብ ወይ ለመመለስ ፈቃደኛ የሆነች ወይም የሆነ በጣም አስቸጋሪ ሁኔታ ወይም አስቸጋሪ ግጭት ባለበት፣ ከበድ ያለ ግጭት ባለበት አካባቢ የምትኖር ከሆነ እንዴት ነው የኤምባሲውን ሰዎች ወይም በዚህ ስራ ላይ የተሰማሩትን የኢትዮጵያ ሰዎች ማግኘት የምትችለው? ምን ይመክራሉ? ከዚህ አንጻር በእርግጥ ቀደም ብለንም ስንጀምር ይሄንን የምዝገባ ነገር የተለያዩ የስልክ አድራሻዎች ገልጸን ነበር። በተለያዩ የማህበራዊ ሚዲያ ስልቶችም እንደዛው። ስለዚህ በነኛ የተጠቀሙ በርካታ ኢትዮጵያውያን አሉ። ቅድምም እንደጠቀስኩት ደግሞ የተለያዩ ማህበራት የኮሚኒቲ ማህበራት አሉ እዛ አካባቢ እና እርስ በርሳቸው የሚገናኙበት መንገድና ስልት ስላለ በዛ መስመር በመጠቀም ያው መረጃዎችን ለሚስዮናችን ያስተላልፋሉ። ሚስዮናችን ደግሞ በእነኛ በተሰጡት መረጃዎች ላይ ተመስርቶ አቅሙ የሚፈቅደውን ድጋፍ ሁሉ ያደርጋል። በዛ መልክ ነው እስካሁን ስራችንን እየሰራን ያለነው፣ ለወደፊትም የምንቀጥለው በዛው መልክ ይሆናል። የኢትዮጵያ መንግስት ፈቃደኛ የሆኑ ዜጎቹን ወደ ሀገራቸው ለመመለስ ኮሚቴ ማቋቋሙን የገለጸው ቀደም ብሎ ነው። እነዚህን ዜጎች መመለስ፣ ማረጋጋትና ከቤተሰቦቻቸው ጋር የሚገናኙበትን ሁኔታ ማመቻቸት የዚሁ ኮሚቴ ተግባር መሆኑን ቃል አቀባዩ አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ